ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 25 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተነን። ኒውዮርክ ከተማ ውስጥ አንድ መሳሪያ ያልያዘ ጥቁር አንቆ የገደለ ነጭ ፖሊስ እንዳይከሰስ የቅድሚያ ክስ አጣሪ የህዝብ ኮሚቴ ወይም ግራንድ ጁሪ ትናንት ከወሰነ በኋላ የተቃውሞ ሰልፎች ተቀጣጥለዋል። የፌዴራሉን ልዩ ምርመራም አስከትሏል። የሚስተር ጋርነር ህልፈት በዚች ታላቅ ሀገራችን ዙሪያ በቅርብ ከደረሱ ድንገቶች አንዱ ነው። ሁኔታው ሊያገለግሉትና ደህንነቱን ሊጠብቁለት በተሰለፉ ሕግ አስከባሪዎችና ኅብረተሰብ መካከል ሊኖር የሚገባውን መተማመን ተፈታትኗል። ኤሪክ ሆልደር የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ናቸው። በአብይ ርዕስ ዘገባለን ከዜናዎችን መካከል ደግሞ ፍልሰተኞችን በሕገወጥ መንገድ ሲያስተላልፉ የተገኙ የተባሉ አስራ አንድ ኤርትራውያን መያዛቸው ተገለጸ። ኢጣሊያና ጀርመን ውስጥ ነው ተያዙ የተባለው አንዱ ርዕሰ ወሬያችን ሲሆን፣ አንድ የኬንያ ወታደራዊ አውሮፕላን ኪስማዩ ላይ ተከስክሷል ሌላው ርዕሰ ወሬያችን ይሆናል። በአሁን ሰዓቱ የዓለም ዋና ዋና ዜናዎች ነው ዩናይትድ ስቴትስ ኒውዮርክ ውስጥ መሳሪያ ያልያዘውን ጥቁር አሜሪካዊ በቁጥጥር ስር ሊያውል ሲታገል አንቆት ለሞት ያበቃው ነጭ ፖሊስ በወንጀሉ እንዳይከሰስ ከህዝብ የተወጣጣው ማስረጃ መርማሪ ኮሚቴ ወይም ግራንድ ጁሪ የሰጠውን ውሳኔ ተከትሎ በከተማይቱ የተቃውሞ ሰልፍ ተቀጣጥሏል። ግራንድ ጁሪው ትናንት ማታ ውሳኔውን ካስታወቀ በኋላ በኒውዮርኩ ታይምስ ስኩዌር አደባባይ በርካታ ህዝብ ለተቃውሞ ገንፍሎ የወጣ ሲሆን ከዚያም በመቀጠል ሰልፉ በሮኬፍለር ማዕከልና በኮሎምበስ ማዕከል ተቀጣጥሏል። ግራንድ ሴንትራል በተባለውም የባቡር ጣቢያ ከ20 በላይ የውሳኔው ተቃዋሚዎች መሬት ላይ ተንጋለው ተቋሟቸውን ገልጸዋል። ድንገቱ በደረሰበት ወቅት በአቅራቢያው የነበረ መንገደኛ በስልኩ ቪዲዮ ካሜራ ቀርጾ ባወጣው ላይ እንደታየው የ43 ዓመቱ ኤሪክ ጋነር ሲጋራ በህገ ወጥ መንገድ ቸርችራሃል ብለው ሊያስሩት ከቀረቡት ፖሊሶች ጋር ሲነታረክ ይታያል። በመቀጠል ዳንኤል ፓንተኒዮ የተባለ ፖሊስ ከኋላው መጥቶ አንገቱን እንቅ አድርጎት ወደ መሬት ሲጥለው ይስተዋላል። ህመምም የነበረበትና ሰውነቱም ግዙፍ የነበረው ሟቹ ኤሪክ እረ መተንፈስ አቅቶኛል እያለ ሲቃትት ይሰማል። የህልፈት ምክንያት መርማሪ ባለሙያ የሰው የሞተው ጉሮሮው ታንቆ መተንፈስ አቅቶት ነው ሲል አረጋግጧል። የዩናይትድ ስቴትስ ዋና አቃቤ ህግ ኤሪክ ሆልደር በኤሪክ ጋርነር ላይ የሲቪል መብት ጥሰት ተፈጽሞ እንደሆነ ፌዴራል ምርመራ ይከፈታል ሲሉ ትናንት ማምሻውን አስታውቀዋል። ፕሬዚደንት ባራክ ኦባማም የውሳኔ ሰጪውን ኮሚቴ ውሳኔ ከተሰማ በኋላ ወዲያውኑ በሰጡት ቃል በርካታ ጥቁር አሜሪካውያን ሕግ አስከባሪው ክፍል እያገለገለንም አይደለም፣ ፍትሐዊ አያያዝም ለእኛ የለውም ሲሉ የሚያሰሙትን ሶት የሚያሰምርበት ነው ሲሉ ተናግረዋል። የምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ያቀርባል። ከሰሜን አፍሪካ ወደ አውሮፓ ፍልሰተኞችን በህገወጥ መንገድ በማጓጓዝ የተወነጀሉ 11 ኤርትራውያን ጣሊያንና ጀርመን ውስጥ በተካሄደ የክትትል እርምጃ በቁጥጥር ስር መዋላቸውን ዘጋርዲያን ጋዜጣ ዘገበ። የተያዙት ሰዎች ከ20 ጊዜ በላይ የተካሄዱ የጀልባ ጉዞዎችን አቀናብረዋል ተብሎ ተወንጅለዋል። ትናንት ረቡዕ በሁለቱ ሀገሮች የተያዙት አስሩ ኤርትራውያን መካከል ባለፈው ሰኔ ሊቢያ ጠረፍ ላይ በሰጠመችው ጀልባ ያለቁት 244 ሰዎችን ያሳፈረው ጉዞ ዋና ቀናባሪ የተባለው ይገኝበታል። ኦፕሬሽን ቶክላ በተባለው ክትትል የተያዙት ሰዎች ህገወጥ ፍልሰትን በመርዳት ወንጀል የተከሰሱ ሲሆን አስራ አንደኛው ፍልሰተኞችን በመደበቅ ወንጀል መያዙን የጋርዲያን ዘገባ ገልጿል። ካለፈው ግንቦት እስከ መስከረም ባለው ጊዜ ከ20 ጊዜ በላይ የተካሄዱ ድብቅ የፍልሰተኞች የጀልባ ጉዞዎች አቀናብረዋል የተባሉት ሰዎች በቁጥጥር ስር መዋላቸው ትልቅ ድል ነው ሲሉ የጣሊያን ፖሊሶች ተናግረዋል። አንድ የኬንያ ወታደራዊ አውሮፕላን ደቡባዊ ሶማሊያ ኪስማዩ ውስጥ መከስከሱ ተዘግቧል። በኬንያ ጋዜጦች ዘገባ መሰረት አውሮፕላኑ የውጊያ ተልዕኮ አካሂዶ ሲመለስ የወደቀው በቴክኒካዊ ምክንያት ነው ተብሏል። የኬንያ የመከላከያ ኃይል ወታደሮች የአፍሪካ ህብረት ሰላም አስከባሪ ሰራዊት ከጽንፈኛ እስላማዊ ቡድን አልሸባብ እጅ ባስለቀቋት በወደብ ከተማዋ ኪስማዩ ተመድበው መስፈራቸው ይታወቃል። አውሮፕላኑ ጃማሜ ጃማ ሜ በሚባል አካባቢ የጥቃት ተልእኮ አከናውኖ ሲመለስ በቴክኒክ እክል ምክንያት ወድቋል ሲሉ የኬንያዊ መከላከያ ኃይል ቃል አቀባይ ኮሎኔል ዴቪድ ኦቦኒዮ መግለጫ ማውጣታቸውን ዘ ዴይሊ ኔሽን ጋዜጣ ነው የዘገበው። በአደጋው በሰው ላይ የደረሰ ጉዳት ይኖር እንደሆነ የባለስልጣኑ መግለጫ ያብራራው ነገር የለም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ፕሬዚዳንት ቭላዲሚር ፑቲን አገራቸው የዩክሬንን ክሪም ልሳነ ምድር ወራ መያዟን አበጀች በማለት ተከላከሉ። ምዕራባውያን የዩክሬኑን ቀውስ ሰበብ አድርገው ሀገራችን ላይ ማዕቀብ ጣሉ ሲሉም ፑቲን ወንጅለዋል። ሚስተር ፑቲን በዓመታዊ የአገር ሁኔታ መግለጫ ወይም ስቴት ኦፍ ዘ ዩኒየን ንግግራቸው ክሪም የሩሲያ መንፈሳዊ መሠረቷ ነች ሲሉ ገልጸዋታል። ምዕራባውያን የሚሉትን ማዕቀብ በተመለከተ ሲናገሩም ሩሲያ ጠንክራ ነፃ ሆና ስትታይ እንዲህ ያለው መሳሪያ ይቅርታ፣ ሩሲያ ጠንክራ ስትታይ እንዲህ ያለው ተግባር በአፋጣኝ ስራ ላይ ይውልባታል ሲሉ ፑቲን አማረዋል። ዩናይትድ ስቴትስና የአውሮፓ ህብረት ሩሲያ ክሬሚያን ከያዘች በኋላ በአከታታይ ከጣሉባት ጥብቅ የኢኮኖሚ ማዕቀቦች ተከትሎ የሀገሪቱ ምጣኔ ሀብት ሁኔታ እያቆለቆለ መጥቷል። የነዳጅ የወጪ ንግዷ መቀነሱና የገንዘቧም የሩብል ዋጋ መውደቁን ተከትሎ ሀገሪቱ በቀጣዮቹ በቀጣዩ የአውሮፓውያን ሁለት ሺ አስራ አምስት ዓመተ ምህረት ምጣኔ ሀብቷ መኮማተሩን እንደሚቀጥል ባለፈው ማክ ሰኞ ትንበያ ለማውጣት ተገዳለች። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ በምስራቅ ዩክሬን የሚንቀሳቀሱትን ተገንጣዮች መርዳቷን ካቆመች ከምዕራብ ሀገሮች ጋር ያላት ግንኙነት ሊሻሻል ይችላል ሲሉ ተናገሩ። ሚስተር ኬሪ ዛሬ በስዊትዘርላንድ በአውሮፓ ትብብርና ጸጥታ ድርጅት ጉባኤ ላይ ባሰሙት ንግግር ዩናይትድ ስቴትስ በዩክሬን ጉዳይ ከሩሲያ ጋር የመፋጠጥ ፍላጎትም ሆነ ሞስኮ ስትገለል በራሷ ተግባር ማየት ፈልገን አይደለም ብለዋል። ሩሲያ አመኔታ እንድታጣ ያደረጋት ሽምቅ ተዋጊዎችን መርዳቷ ነው ያሉት ሚስተር ኬሪ፣ በዚህም ምክንያት ዜጎቿ ከባድ የምጣኔ ሀብትና የሰብአዊ ዋጋ ይከፍሉበታል ሲሉ አስጠንቅቀዋል። ዳይሽ ወይም ራሱን እስላማዊ መንግስት ብሎ ከሚጠራው ነውጠኛ ቡድን ጋር ግንኙነት ያላቸው በርካታ ከተሞች ውስጥ የሚኖሩ ሰዎችን ፖሊሶቿ በቁጥጥር ስር መዋላቸውን ፓኪስታን ዛሬ አረጋገጠች። ኢራቅና ሶሪያ ውስጥ ጦርነት የሚያካሄደው ነውጠኛ ቡድን ተጽዕኖውን በፓኪስታንና ሌሎች አካባቢው ሀገሮች የማስፋፋት አላማ እንዳለው ሲገልጽ ቆይቷል። ከኢስላማባድ አያዝ ጉል የላከውን ዘገባ ትዝታ በላቸው ታቀርባለች። ከቅርብ ሳምንታት ወዲህ የአክራሪውን አይሰስ ርዕዮተ ዓለም የሚያስተጋቡ በራሪ ወረቀቶች፣ ግድግዳዎችና መኪናዎች ላይ የሚለጠፉ የጽሑፍ መልእክቶች በካራቺ፣ ላሆርና ፔሻዋር ጭምር በበርካታ የፓኪስታን ትላልቅ ከተሞች መታየት ጀምረዋል። ከነዚሁ ቁሳቁስ ስርጭት ጋር በተያያዘ ፖሊሶች በኢስላማባድ ጭምር በበርካታ ከተሞች ተጠርጣሪዎችን እንዲሁም ኮምፒውተሮቻቸውንና ስለ አሸባሪው ቡድን ዝና የሚያወሱ ጽሁፎችን ቁጥጥር ስር ውለዋል። የፓኪስታን ባለስልጣናት በአገሪቱ የእስላማዊ መንግስት ደጋፊዎች የሉም፣ አንዳንድ የዜና ትኩረት የሚሹ የአገር ውስጥ ቡድኖች ናቸው ጽሁፍ የሚያሰራጩት በማለት ሲያስተባብሉ ቆይተዋል። ሆኖም ዛሬ በመደበኛው ሳምንታዊ የውጭ ጉዳይ መስሪያ ቤት ገለጻ ላይ የተናገሩት ቃል አቀባይ ታስኒም አስለም አንዳንድ ተጠርጣሪ ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል። ግድግዳ ላይ የሚጽፉትን በተመለከተ ፖሊስ በቁጥጥር ስር ያዋላቸው አሉ። እነዚህ ሰዎች እውነትም ዳኤሽ ይሁኑ አይሁኑ ምርመራ በማካሄድ ላይ ነው። አንዳንድ ሰዎች አሉ፣ ዝም ብለው ሽብርና ፍርሃት የሚነዙ ። ስለዚህም ምርመራዎች ይቀጥላሉ ብለዋል። ቃል አቀባይዋ በቅርቡ የፓኪስታን ሰራዊት በአገሪቱ ሰሜን ምዕራብ ግዛት ከፍተኛ ጸረ አሸባሪዎች ዘመቻ በማከናወን አይሲስ ወይም ዳኤሽ በፓኪስታን ምንም መንቀሳቀሻ ስፍራ እንዳይኖር ማድረጉንም ተናግረዋል። በመጨረሻም በዓለም ዙሪያ ያለው የኢንተርኔት ነጻነት ለተከታታይ አራተኛ ዓመት እያሽቆለቆለ መሆኑን አንድ አዲስ የወጣ ጥናት አስታወቀ። እያደር ቁጥራቸው እየጨመረ የመጣ በርካታ ሀገሮች የተለያዩ የቁጥጥር ዘዴዎችን በመጠቀም የኢንተርኔት ሳንሱር እያደረጉና ነጻነትን ለመገደብ በቅርበት ለመገደብ በሚሻ ቅርበት እየተከታተሉ ነው ብሏል። አለም አቀፉ የሰብአዊ መብት ተቋም ፍሪደም ሀውስ በዛሬው ዕለት ይፋ ባደረገው አመታዊ ዘገባው ከትናንት ይልቅ ዛሬ ብዙ ሰዎች በኢንተርኔት በሚያትሟቸው ወይም በሚያሰፍሯቸው ጽሁፎች ሳቢያ ብቻ ለእስር ይበቃሉ ብለዋል። በኢንተርኔት አማካይነት የሚተላለፉ የመገናኛ ብዙሃን የመንግስታቱን ያወጣችሁትን ጽሁፍ መንግስታቱን አስመልክቶ ያወጣችሁትን ጽሁፍ ሰርዙ ወይም አንሱ ጥያቄ ለማርካት ግፊት ይደረግባቸዋል። ስልሳ አምስት መንግስታትንና ፖሊሲዎቻቸውን በመገምገም ፍሪደም ሃውስ ፍሪደም ኦፍ ደ ኔት 2014 የኢንተርኔት ነጻነት በ2014 በሚል ርዕስ ዛሬ ያወጣውን ሪፖርት አስመልክቶ የሚቀርብ ዘገባ በመጽሔት ክፍለ ጊዜ ይዘናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትስ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ህዳር 25 2007 ዓም ምሽት ፕሮግራም ነው። የአፍሪካ እድገትና የፍጆታ መጨመር በተፈጥሮ አካባቢው ደህንነት ላይ ብርቱ ስጋት ደቅነዋል። በአፍሪካ ውስጥ ያለው የመረጃ አቅርቦት እጥረት ምን ያህል እንደሆነ፣ የሁሉ ነገር መነሻ ህዝብ ነው አይደለም? አፍሪካ ያላት ህዝብ ስንት ነው የሚለውን እንኳን ለማወቅ በእርግጠኝነት በጣም ከባድ ነው በአሁኑ ሰዓት። ስለዚህ አፍሪካ ውስጥ አሁን ያለው ስቶክባይል ምን ያህል ነው፣ የት ነው ያለው የሚለው በጣም ብዙ ብዥታ ያለበት ነው። ዶክተር አበበ ኃይለ ገብርኤል በአፍሪካ ህብረት ባለስልጣን ናቸው። በምሽቱ ዘገባ አለን። ከአሜሪካን ሀገር እየኖረ አንድ ሰው ካናዳ፣ ውጭ ሀገር እየኖረ ባለመደው የአየር ጠባይ ውስጥ ሲስተም ውስጥ ገብቶ የእንጀራ ስራ እየሰራ ደግሞ የመንፈሱን ድርሰት ለመጻፍ ወይም መጽሐፍ ለማሳተም የሚሞክር ሰው ሳገኝ እጅግ በጣም ነው የሚደንቀኝ። እነዚህ ከማደንቃቸው ሰዎች መካከል አንደኛው አንተ የምታውቀው አዳም ረታ ይመስለኛል። አዳም ከወጣ በኋላ እንደ ብዙዎቹ ከድርሰት ጋር አልተሰናብዙ ማምረት ችሏል። የምሽቱ የባህልና ማህበረሰብ ፕሮግራም እንግዳ ነው፣ ጠብቁት። አሁን ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ፖሊሶች ኒውዮርክ ከተማ ውስጥ አንድን መሳሪያ ያልያዘ ጥቁር በቁጥጥር ስር ለማዋል ሲታገሉ አንቆ የገደለው ነጭ ፖሊስ እንዳይከሰስ የቅድሚያ ክስ አጣሪ የህዝብ ኮሚቴ ወይም ግራንድ ጁሪ ትናንት ከወሰነ በኋላ የተቃውሞ ሰልፎች ተቀጣጥለዋል፣ የፌዴራሉን ልዩ ምርመራም አስከትሏል። ካሮላይን ዊቨር ያደረሰችን ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። የፍርድ ቤቱን ውሳኔ የተቃወሙ ቁጥራቸው የበዛ ሰዎች በከተማዋ ዋና ዋና አደባባዮች ተሰብስበው የታዩት ትላንት ማታ ነው። የዩናይትድ ስቴትስ ፍትህ ሚኒስቴር ነጩ የፖሊስ መኮንን ዳንኤል ፓንታሌዮ በወቅቱ መሳሪያ ያልታጠቀውንና በአነስተኛ ወንጀል የተጠረጠረውን ጥቁር አሜሪካዊ ኤሪክ ጋርነርን በቁጥጥር ስር ያዋለው የሲቪል መብቶቹን በመጣስ የማነቅ ዘዴ ተጠቅሞ መሆን አለመሆኑን አጣራለሁ ብሏል። ጋርነር በፖሊስ ቁጥጥር ስር ከዋለ ጥቂት ጊዜ በኋላ ሕይወቱ ያለፈው የደረቱ ውስጥ የደም ፍሰት በመታመቁ ስለሆነ የነፍስ ግድያ ወንጀል ነው ሲል የኒውዮርክ አስከሬን መርማሪ ቡድን ደምድሟል። ሰውነቱ ከበድ ያለው ጋርነር የአስም ሕመምተኛ ሲሆን በፖሊስ ቁጥጥር ስር በዋለበት ጊዜ በተደጋጋሚ መተንፈስ አልቻልኩም እያለ አየር ለመሳብ ሲሞክር ነበር ተብሏል። የኒውዮርክ ፖሊስ መምሪያ ይህን እነርሱ ቾክ ሆልድ ይሉታል ለጋርነር ሕይወት ማለፍ ምክንያት የሆነውን የተጠርጣሪዎችን ትንፋሽ አሳጥሮ የሚያስጨንቅ አያያዝ ዘዴ ጥቅም ላይ እንዳይውል ያገደው እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ ም ጀምሮ ነው። ለዚህም ይመስላል የሐኪሙ ምርመራ ውጤት ከነፍስ ግድያ ጋር የተያያዘ ነው ሲል ከድምዳሜ የደረሰው። ጋርነር በሞተበት አቅራቢያ ከሚገኝ የእግር መንገድ ላይ አንዲት ሴት ስትናገር ይህን ግራንድ ጁሪው የደረሰበትን ውሳኔ ስሰማ ማመን አልቻልኩም ብላለች። እየቀለድክብኝ እንዳይሆን እና ክስ አልተመሰረተበትም ነው የምትለኝ ለምን? Tadia Grand Hakim What more does America need to see to understand that we've got a problem in this country? America በፖሊስና የጥቁር ቀለም ባላቸው ማህበረሰቦች መካከል ስላለው ግንኙነት አብዛኛውን ጊዜ ኤሪክ ጋርነር የመሳሰሉ የዋህ ያልታጠቁ አፍሪካውያን አሜሪካውያን ህይወታቸው ስለሚያልፍበት ሁኔታ ለመረዳት ከዚህ የበለጠ ምን ማየት ያስፈልጋታል እዚህ በዋሽንግተን ዲሲ የዩናይትድ ስቴትሱ ጠቅላይ አቃቢ ህግ ኤሪክ ሆልደር ፍትህ ሚኒስቴር ምርመራ ያካሂድበታል ሲሉ አስታውቀዋል። የሚስተር ጋርነር ህልፈት በዚች ታላቅ ሀገራችን ዙሪያ በቅርብ ከደረሱ ድንገቶች አንዱ ነው። ሁኔታው ሊያገለግሉትና ደህንነቱን ሊጠብቁለት በተሰለፉ ህግ አስከባሪዎችና ህብረተሰብ መካከል ሊኖር የሚገባውን መተማመን ተፈታትኗል። ቀደም ሲል በታይምስ ስኩዌር የተሰባሰቡ የውሳኔው ተቃዋሚ ሰልፈኞች ቆየት ብለው ወደ ሮክፌለር ማዕከልና ኮለምበስ ሰርክል ያመሩ ሲሆን በርካቶች ወለል ላይ እንደ ሞተ ሰው አይነት በመተኛት ስሜታቸውን ገልጸዋል። በዚያ አካባቢ ያልፉ የነበሩ የተለያየ ዝርያና ቀለም ያላቸው የከተማዋ ነዋሪዎችም ባጭር ባጭሩ አስተያየታቸውን ሰጥተዋል። መተላለፊያ መንገድ ላይ መተኛት እንዴት በተቃውሞ መልክ ሊቀርብ እንደሚችል አይገባኝም። ሰውን እኮ ወደ ቤቱ እንዳይገባ እያስቸገሩ ነው። ሌላኛው ነጭ አሜሪካዊ መንገደኛ በበኩሉ ደግሞ እንዲህ ብሏል። ፖሊሱ ስህተት ለመፈጸሙ ግልጽ ማስረጃ አለ። ስለዚህ ወደ እስር ቤት ነው መሄድ ያለበት። ጥቁር አሜሪካዊት ሴትም አስተያየቷን ሰንዝራለች። ኦፊሰር ኢንዳይተድ ኖ ወር ብላክ ፊሜል የፖሊስ መኮንኑ አለመከሰስ በጣም ያበሳጫል። እንደ ጥቁር አሜሪካዊትነቴ ግን በፖሊሱ ላይ ክስ ይመሰረታል ብዬ አልጠበቅኩም። ይህን ስል ደግሞ እያዘንኩኝ ነው። በዩናይትድ ስቴትስ መሰል ችግር ሲፈጠር ይህ የትላንቱ የመጀመሪያ አይደለም። ባለፈው ነሐሴ 2 ቀን 2006 ዓ ም መንገድ ላይ በተፈጠረ ፍጥጫ አፍሪካዊ አሜሪካዊ ወጣት ማይክል ብራውን በነጩ ፖሊስ መኮንን በዳረን ዊልሰን በተተኮሰበት ጥይት ተመትቶ መገደሉ ከሴንት ሉዊ ከተማ ወጣ ብሎ በሚገኝ መኖሪያ አካባቢ ለሳምንታት የዘለቀ ቁጣ መቀስቀሱ ይታወሳል። ያን ድንገት አስመልክቶ በእርግጠኝነት የቀረበው ሐሳብ አንድ ነጭ የዩናይትድ ስቴትስ ፖሊስ ጥቁር አሜሪካዊ ተኩሶ ገደለ የሚል ነው። ግድያው ከዘር ልዩነት ጋር ሊያያዝ ይችላል ተብሏል። ከአሜሪካ ድምፅ መጽሔት ነው እያደመጣችው ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዓለም ዙሪያ ያለው የኢንተርኔት ነጻነት ለተከታታይ አራተኛ ዓመት እያሽቆለቆለ መሆኑን አንድ አዲስ ጥናት አስታውቋል። ቁጥራቸው እየጨመረ የመጣ በርካታ ሀገሮች የተለያዩ የቁጥጥር ዘዴዎችን በመጠቀም የኢንተርኔት ሳንሱር እያደረጉና ነጻነትን መገደብ ላይ እየታለመ በሆነ ቅርበት እየተከታተሉ ነው። ዓለም አቀፉ የሰብአዊ መብቶች ጥናትና ክትትል ተቋም ፍሪደም ሀውስ ዛሬ ባወጣው ዓመታዊ ሪፖርቱ በአሁኑ ጊዜ ከቀድሞ በባሰ ሁኔታ ብዙ ሰዎች በኢንተርኔት በሚያትሟቸው ወይም በሚያሰፍሯቸው ጽሁፎች ሳቢያ ብቻ ለእስር ይዳረጋሉ። ለመረጃ ስርጭት ኢንተርኔትን የሚጠቀሙ መገናኛ ብዙሀን ያወጧቸውን ጽሁፎች ወይም ይዘቶች እንዲያነሱ በመንግስታቱ ግፊት ይደረግባቸዋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ አሉላ ከበደ ለመጽሔት አሰናድቶታል። ፍሪደም ሃውስ የ2014 ዓ.ም የኢንተርኔት ነጻነት በሚል ርዕስ ያወጣው የዛሬው ሪፖርቱ በጥናቱ ካካተታቸው ስልሳ አምስት አገሮች ከፊል ያህሉ ካለፈው የአውሮፓውያን ግንቦት 2013 አመተ ምህረት አንስቶ በኢንተርኔት ታትመው ለንባብ የሚበቁ ጽሁፎችን ይዘት በልማድ እንደሚባለው በሳንሱር መቀሳቸው እየቀነጠሱና እየቀነጠቡ እንደ ሰፈፍ እያጠለሉ የፈቀዱትን ብቻ ከአንባቢው ዓይን እንዲደርስ መፍቀድ የሚያስችሉ ፖሊሲዎችን በተግባር መዋላቸውን አመልክቷል። መንግስታት የኢንተርኔት አጠቃቀማቸውን አላያም የጽሑፋቸውን ይዘት የማይቀበሏቸውን ዜጎች ለመቅጣት በታለመ አሰራርም በኤሌክትሮኒካዊ መገናኛ ዘዴዎች ላይ የሚያካሄዷቸውን የተቀነባበሩ ስልላዎችም አጠናክረው ቀጥለዋል ይላል ሪፖርቱ። የመብት ድርጅቱ አክሎም ይህን መሰሉ የመንግስታቱ ምግባሮች በአጠቃላይ የዜጎችን የኢንተርኔት ነጻነት እያኮሰመኑ ነው ይላል። ዩክሬን በሚያስደነግጥ ሁኔታ ማለት ይቻላል የበረታ ነጻነታቸው ላይ የበረታ ጫና የተደረገባቸው ሀገሮች ሩሲያ፣ ቱርክና ዩክሬን ናቸው። ከዚህ ቀደም በተካሄዱ ጥናቶች እንደተመለከተው በከፋ የኢንተርኔት ነጻነት አያያዝ ሬኮርዳቸው የቀጠሉት ሀገሮች ደግሞ ኢራን፣ ሶሪያና ቻይና ናቸው። በተለይ ሩሲያ ባለፉት ተከታታይ አምስት ዓመታት ውስጥ አያያዟ እያደር ይበልጥ እየከፋ መሆኑን ያስረዱት የፍሪደም ሀውስ የጥናት ባለሙያዋ ቀደም ብላቸው የሰማቸዋት ሎራ ሪድ የአገሪቱ መሪ ቭላዲሚር ፑቲን ወደ ፕሬዚዳንታዊ መንበር በተመለሱበት እንደ አውሮፓውያን የዘመን አቆጣጠር በ2012 መንግስታቸው ማናቸውንም የኢንተርኔት ጽሁፎች ህትመቶች፣ ጨርሶ መገደብ ጭምር የሚያስችሉ በርካታ ህጎችን ደነገገ፣ አጸደቀ። ሩሲያ ከዚህ በፊት አድርጋው በማታወቅ መልኩ በአንዳንድ የግል ወይም ነጻ የኢንተርኔት መገናኛ ብዙሀን ላይ ስታነጣጥር ተመልክተናል። ይሄ የሆነው በመጋቢት ወር ነው። ነገር ግን ህጉ የጸደቀው ባለፈው አመት ታህሳስ ወር ላይ ነበር። አዲሱም ህግ አቃቤ ህግ ከጽንፈኝነት ጋር የተያያዘ ያለውን አሊያም ያልተፈቀደ ያለውን ተቃውሞ የተመለከተ ማናቸውንም ጽሁፍ እንዳይታተም የሚያደርግ ስልጣን ይሰጠዋል። በዚህም መሰረት አዲሱ ህግ የግል የኢንተርኔት መገናኛ ብዙሃን ስራ በፍጥነት ለማገድ ያስችለዋል። በዩክሬን የታየውም ተመሳሳይ ነው ይላል ፍሪደም ሀውስ። በመካከለኛው ምስራቅና በምዕራብ አፍሪካ ከተጠኑት አስራ አንድ አገሮች ውስጥም አስሩ ባለፈው አመት የኢንተርኔት ተጠቃሚዎችን እያደኑ ሲያስሩ ተስተውለዋል ብሏል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዛሬ ታዳጊውን ዓለም ከገጠሙት ከባድ ችግሮች አንዱ ንጹሕ የመጠጥ ውሃና በቂ የጤና ጥበቃ አገልግሎት አለማግኘት ነው። እነዚህ ሁለት ተዛማች ጉዳዮች ለአንድ ማኅበረሰብ ጤናማ ሕይወትና ብልጽግና መሠረቶች ናቸው። ይህ ሆኖ ሳለ ግን ዛሬ በዓለም ዙሪያ 783 ሚሊዮን የሚጠጉ ሰዎች ንጹሕ የመጠጥ ውሃ ማግኘት አይችሉም። ከ2.5 ቢሊዮን የሚበልጡ ሌሎች ደግሞ ቁሻሻን ያለ ችግር ማስወገድ የሚችሉበት በቂ ሁኔታ የላቸው የሚልና እርሳን አንቀጹ አስተያየቱን ሲቀጥል በቂ የንጹህ ውሃ መጠጥ አለማግኘትና የጤና አጠባበቅ አለመሟላት ችግር ሌላ የከበደ የጤና ቀውስ ያስከትላል ብሏል። የእነዚህ ሁለት መሠረታዊ ለሰው ልጆች ሕይወት አስፈላጊ የሆኑ ጉዳዮች እጦት ግዙፍ ከተቅማጥ ጋር የተገናኙ በሽታዎችን ያስከትላሉ፣ በዕለት ተዕለት ኑሮው ላይ ሕይወትን አስቸጋሪ ያደርጋሉ፣ የሕዝብን ጤና ይጎዳሉ፣ የአየር ብክለትን ያስከትላሉ፣ የኢኮኖሚ እድገትንም ያቀጭጫሉ፣ የሰው ልጆችን ክብር ይነካሉ ደህንነቱን ለአደጋ ያጋልጣሉ ብሏል። ዛሬ በየአመቱ በታዳጊው ዓለም ውስጥ ከተቅማጥ ጋር ተዛማች በሆኑ በሽታዎች ሳቢያ በተለይ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት በየአመቱ ሁለት ሚሊዮን ያህሉ ይሞታሉ። አሁን ደግሞ የገጠሩ ሕዝብ ወደ ከተሞች እየጎረፈ በመሆኑ ንጹሕ የመጠጥ ውሃና በቂ የጤና ጥበቃ አገልግሎት ለሁሉም ለማዳረስ የሚደረገውን ጥረት እጅግ ከባድና ውስብስብ ያደርገዋል ብሏል። የቪዌርስ አንቀጽ በመቀጠልም ለእነዚህ ሁሉ ችግሮች በዋናነት እንደ ምሳሌ የምትጠቀስ ሀገር ህንድ ናት ይልና ምንም እንኳ ባለፉት አስር ዓመታት የሀገሪቱ ኢኮኖሚ አድጎ በመቶ ሚሊዮኖች የሚቆጠሩትን ከፍጹም ድህነት ማውጣት ቢችልም ንጹሕ የመጠጥ ውሃና የጤና ጥበቃ ተቋማትን በብቃት ማዳረስ ባለመቻሏ ህንድ ለተጨማሪ እድገት እንቅፋት ሆኖባታል ብሏል። በመሆኑም ዛሬ የህንድ መንግሥት በከፍተኛ ደረጃ ቅድሚያ ሰጥቶ ያለው ለመሰረተ ልማት እድገት ነው። ፕሬዚደንት ባራክ ኦባማና የህንዱ ጠቅላይ ሚኒስትር ኔቫራንድራ ሞዲ ባለፈው ጥቅምት እዚህ በዋሽንግተን በተገናኙበት ወቅት ለሁሉም ህንዶች ንጹሕ የመጠጥ ውሃና የጤና አጠባበቅ አገልግሎት ለማዳረስ የሚረዳ ስምምነት ተፈራርመዋል። በዚያው መሠረትም ጥረቶቹን ለማገዝ የሚያስችል ሀያ ሚሊዮን ዶላር ለመርዳት መታቀዱን የዩኤስኤድ ማለትም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዋና ሥራ አስኪያጅ ራጂፍ ሻህ አስታውቀዋል። ሻህ በተጨማሪም ከህንድ የከተማ ልማት ሚኒስቴር ጋር በዚሁ ረገድ ተባብሮ ለመስራት መግባባት መደረሱን ተናግረዋል። በዚያ ስምምነት መሠረትም ዩናይትድ ስቴትስ ና ህንድ ከሌሎች ቁልፍ ሸሪኮች ማለትም ከቢልና መሊንዳ ጌትስ ድርጅት ጋር በመተባበር ለመስራት መታቀዱን አስረድተዋል። በጋራ ሆነን አሉ ራጅብ ሻ በህንድ ይበልጥ ለችግሮቹ ለተጋለጡ ሰዎችና ድህነትን ካለም ለማስወገድ በተያዘው ጥረቶች መፍትሄ እናስገኛለን።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 ክቡራትና ክቡራን አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም ናይል ሳት ላይ የሚተላለፍላችሁ የሐሙስ ምሽት መደበኛ ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። ቀደም ብለን ወደ ሁለተኛው መደበኛ ዝግጅቶችን ወደ ያዘው ክፍላችን ማለፋችን ነው። ቀጥሎ የሚቀርበው ሳይንስና ሕይወት እንዲሁም የተፈጥሮ አካባቢ አዘጋጅና አቅራቢ ሶሎሞን አባተ ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ በዛሬው የተፈጥሮ አካባቢ ሳይንስና ሕይወት ዝግጅት አዲስ አበባ ላይ እየተካሄደ ያለውን የተፈጥሮ ምህዳርና የአፍሪካ እድገት ስብሰባ እንቃኛለን። አንዳንድ የዕለቱን አዳዲስ መረጃዎችም እንካፈላለን። ዛሬ ወደ ጠፈር ትላካለች ተብላ የነበረችው አዲስ የጠፈር መንኩራኩር ማምጠቂያ ጊዜ ተላልፏል። ከዩናይትድ ስቴትሱ ኬፕ ካናቬራል የማምጠቂያ መደብ ትነሳለች ተብላ የነበረችው ኦሪዮን መንኩራኩር እንድትዘገየ ተደረገው በተለያዩ የቴክኒክ የተባሉ ክሎች በነፋሱ ፍጥነትም ጭምር መሆኑ ተገልጿል። ኦሪዮን ወደ ህዋ ከመጠቀች በኋላ አሁን ዓለም አቀፉ የጠፈር ጣቢያ ከሚገኝበት ሰማይ በአራት ጊዜ እጥፍ ወደ ጠለቀ ሰማይ ገብታ መሬትን ሁለት ጊዜ ከዞረች በኋላ በሰዓት 32 ሺህ ኪሎ ሜትር በሆነ ፍጥነት ተምዘግዝጋ ወደ መሬት ከባቢ አየር ተመልሳ ትገባና ባሃ ካሊፎርኒያ የሚባለው የሜክሲኮ ዳርቻ አቅራቢያ ፓሲፊክ ውቅያኖስ ላይ እንደምትወድቅ ታስቦ ነበር። የዩናይትድ ስቴትስ የጠፈርና ኤሮናውቲክስ አስተዳደር ናሳ እንደሚለው ይህቺ መንኩራኩር ወደ ጠፈር የምትመጥቀው ያለ ሰው ሲሆን ለመጪዎቹ ሰባት ዓመታትም ሰው ይዛ የመምጠቋ ነገር የሚታሰብ አይመስልም። የመጀመሪያ ደረጃ ጥናቷንና ዝግጅቷን አጠናቃ ሙሉ በሙሉ ተግባራዊ ስትሆን ግን ኦሪዮን ከአራት እስከ ስድስት የሚሆኑ አስትሮኖቶችን እያሳፈረች ወደ ጨረቃ፣ ወደ ጠፈሩ ስብርባሪያ አካላት እና ምናልባትም ወደ ማርስ መክነፍ ትጀምራለች። ይህ እኮ በጣም የሚያስፈነድቅና ጠቃሚም ተልእኮ ነው። የጠፈር ተመራማሪዎቻችንን ወደፊት እንልካለን። አሁን በጣም አደገኛ ሊሆኑ የሚችሉ አካባቢዎችን እየፈተሽንና እየሞከርን ነው። ናሳ ኦሪዮንን ተሸክማ የምትመጥቅ አዲስ ሮኬት ለመስራት የጠፈር ማስወንጨፊያ ስርዓት የሚባል አዲስ ፕሮጀክት ጀምሯል። የዩናይትድ ስቴትሱ ብሔራዊ የጠፈር አስተዳደር ተመላላሽ መንኮራኩሮቹን ወደ ሕዋ መላክ ካቆመ ጀምሮ ላለፉት ሶስት ዓመታት አሜሪካ ጠፈርተኞቿን እየላከች ያለችው በሩሲያዊቱ ሰዩዝ ማምጠቂያ መንኮራኩር ነው። ናሳ የጠፈር ጉዞ ሥራዎቹን ለቦይንግና ሌላም ስፔስ ኤክስ ለተባለ ሁለቱም የግል ንግድ ድርጅቶች በኮንትራት ሰጥተዋል። ኩባንያዎቹ በመጪዎቹ ሁለት እና ሶስት ዓመታት ውስጥ ጠፈርተኞቹን ወደ ህዋ ማጓጓዝ ይጀምራሉ ተብሏል። በአሁኑ ጊዜ አፍሪካ ውስጥ እየታየ ያለው የእድገትና የፍጆታ አዝማሚያ በተፈጥሮ ምህዳር ላይ ሊያደርስ በሚችለው ጉዳት ላይ የሚነጋገር ስብሰባ አዲስ አበባ ላይ እየተካሄደ ነው። አህጉሪቱ ውስጥ በየአካባቢው የሚጣሉ ጎጂና መርዛማ ኬሚካሎች ለአፍሪካውያን ጤንነት ብርቱ አደጋ የደቀኑ መሆናቸው በውይይቱ መክፈቻ ላይ ተናግሯል። መለስካቸው አማ ተጨማሪ አለው። በአፍሪካ ህብረት ዋና ጽህፈት ቤት በከባቢ ጉዳዮች ላይ ሊመክር በጀመረው የአፍሪካ ሀገሮች የፓርላማ አባላት መድረክ ላይ የመክፈቻ ንግግር ያደረጉት የህብረቱ የገጠር ኢኮኖሚ እና ግብርና ኮሚሽን ኮሚሽነር ሚሲስ ቱሙሱሚ ሮውዳ ፒስ ከመነሻቸው ያተኮሩበት ጉዳይ የሰው ልጅ የህይወት መሰረት ጤናማ ስርዓተ ከባቢ ወይንም ኤኮሲስተም መሆኑን ነበረ። ከዚያ አኳያ አፍሪካውያን ለህይወታቸው የሚታመኑበት የከባቢያቸው ብዝሃ ህይወት እንደሆነም አስምረውበታል በአፍሪካ የተፈጥሮ ሀብቶች ለምግብ ለህክምና ወይንም ለመድኃኒት ለመጠለያና ወደ ኢንዱስትሪያዊ ኢኮኖሚ ለመሸጋገር እንዲሁም ለእያንዳንዱ አፍሪካዊ ገቢ የሚያበረክቱት ድርሻ ከፍ ያለ እንደሆነም ዘርዝረዋል ታዲያ ዛሬ በአፍሪካ የሚታየው የእድገትና የፍጆታ አቅጣጫ በቅጡ ስላልተያዘ እያሳደረው የሚገኘው ተጽዕኖ ምን ያህል አሳሳቢ እንደሆነም ገና ከንግግራቸው መነሻ ነበረ ኮሚሽነሯ ግልጽ ያደረጉት። አሁን አፍሪካ ውስጥ እየታየ ያለው የእድገትና የፍጆታ አዝማሚያ አሳሳቢ ነው። እነዚህ አዝማሚያዎች በተፈጥሮ ምህዳር ላይ እያደር የሚከፋ ተጽዕኖ እያሳረፉ ናቸው። ዛሬ አፍሪቃ የመሬት መራቆትን እያየች ነው። የብዝሃ ህይወት ሀብቷ እየተመናመነ ነው። ደኖቿ እየነጠፉ ነው። እርጥበት ያላቸው አካባቢዎች እየነጠፉ ነው። እነዚህ ከፍተኛ ተጽዕኖ የደረሰበት የተፈጥሮ ምህዳር ጥቂት ምልክቶች ናቸው። ዛሬ በአፍሪካ የግብርና ምርትን ለማሳደግ ልዩ ልዩ ማዳበሪያዎች በሰፊው ጥቅም ላይ ይውላሉ የአረም የተባይ ማጥፊያ መድኃኒቶች ይረጫሉ። ከኢንዱስትሪዎች በተለይም ከፍብረካ ኢንዱስትሪዎች መስፋፋት ጋር አላገባብ የሚጣሉት ወይንም የሚወጡት በካይ ኬሚካሎችና መርዛማ ንጥረ ነገሮች ስርዓተ ከባቢ ላይ የሚያሳድሩት ጎጂ ተጽዕኖ ለአፍሪካ ስጋትን እንደፈጠረ ሮውዳፒስ በንግግራቸው ዘርዝረዋል። ያለውን ብክለት መጠንም በደምሳሳው ገልጸውታል። The FAO estimated that there might be more than 40,000 tons, perhaps even much more, የዓለም የምግብና የግብርና ድርጅት ፋኦ በቅርቡ እንደጠቆመው አርባ ሺህ ቶን እና ምናልባትም ከዚያም እጅግ የበለጠ ግዝፈት ያላቸው ጎጂ ኬሚካሎች በተለያዩ የአፍሪካ ክፍሎች ተጥለዋል። ለግብርና ጥቅም ላይ ከሚውሉ ኬሚካሎች ሌላ በአፍሪቃ ተበትነው ያሉ ሌሎች ጎጂ ኬሚካሎች ለአፍሪቃውያን ጤንነትና ለአካባቢው ከፍተኛ አደጋን ደቅነዋል። በአፍሪካ ሕብረት የገጠር ልማትና የግብርና ዲፓርትመንት ዲሬክተር ዶክተር አበበ ኃይለ ግብርኤል በተለይ ለቪኦኤ በሰጡት ቃለ ምልልስ ዛሬ በአፍሪካ በተለያዩ ማዕዘናትና በባህር ዳርቻዎችና ውስጥ ተከማችቶ ስለሚገኘው ጎጂ ኬሚካልና መርዛማ ንጥረ ነገሮች ጥርት ያለ መረጃ ለማግኘት እጅግ አስቸጋሪ እንደሆነ ተናግረዋል። ከበለጸጉ ሀገሮች ወደ አፍሪካ ተጓጉዘው በምስጢር ስለሚጣሉ መርዛማ ኬሚካሎችና ስለመሳሰሉት ዝርዝር ማወቅ ከባድ ነው። ዶክተር አበበ ኃይለ ገብርኤል። ይሄ አንዱ ምስጢር ተደርጎ የሚቆጠር ነው። በቀላሉ ለፐብሊክ ቅርብ የሆነ የመረጃ አቅርቦት የሌለበት ነውና ሁለተኛው ምክንያት እንኳንና እንደዚህ ምስጢራዊ የሆነ ጉዳይ ቀርቶ በአፍሪካ ውስጥ ያለው የመረጃ አቅርቦት እጥረት ምን ያህል እንደሆንን የሁሉ ነገር መነሻ ህዝብ ነው አደለም። አፍሪካ ያላት ህዝብ ስንት ነው የሚለውን እንኳን ለማወቅ በእርግጠኝነት በጣም ከባድ ነው በአሁኑ ሰዓት። ስለዚህ አፍሪካ ውስጥ አሁን ያለው ስቶክ ፋይል ምን ያህል ነው የት ነው ያለው የሚለው በጣም ብዙ ብዥታ ያለበት ነው። አፍሪካ ይህን ተግዳሮት በውጤታማ መልኩ ለማለፍ የምትችለው በብዙ መንገድና ዘዴ መሆኑን የሚናገሩት ዶክተር አበበ አንዱ መንገድ የአፍሪካ ሀገሮች ህግ አውጪዎች ወይንም የፓርላማ አባላት በዚህ ረገድ ጠቃሚና ከአህጉሪቱ ችግሮች ጋር የሚስማሙ የህግ ድንጋጌዎችን ማውጣት እንዳለባቸው ይመክራሉ። ከዚህ አኳያ የአፍሪካ ሀገሮች የአካባቢ ጉዳዮችን የሚመለከቱ ስምምነቶችን ከተፈራረሙ በኋላ እንኳ በየሀገሮቹ ተግባራዊ የሚደረጉ ህጎችን ለመቅረጽ ያለውን ችግር ዶክተር አበበ አብራርተዋል። ሀገሮቹ ስብሰባ ላይ ከተሳተፉና ስምምነት ካደረጉ በኋላ በየህግ አውጪዎቻቸው እንደገና ራቲፋይ መደረግ አለባቸው እና ራቲፋይ ለማድረግም ትልቅ ችግር ነው ያለው። ለማጽደቅ ያንንም ስምምነት ለማጽደቅ በጣም ችግር ነው እና ተግባር ላይ አውሎ ከዛ ውጤት አግኝቶ አገሮች ተጠቃሚ እንግዲህ ስምምነቱን በማዋል ግዴታም ነው እንደገናም ደግሞ ጥቅም ነው እና ትልቅ ችግር ነው። ዛሬ በኅብረቱ የተከፈተው የአፍሪካ አገሮች ህግ አውጪዎች ስብሰባ ወይንም የምክክር መድረክ ዋና ዓላማው ለአባላቱ የተሻለ ግንዛቤ ማስገኛ ሲባል ነው። ይህ ጉባኤ ለሁለተኛ ጊዜ መካሄዱ እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዓለም ባንክ ሰሞኑን አዲስ የአየር ንብረት ሪፖርት አውጥቷል። ፕላኔት መሬት እየጋለች ባለችበት ሁኔታ በየመቶ ዓመቱ የሚመላለሱት የሙቀት ግርፋት ሞገዶች እጅግ የተጋነኑና የተካረሩ የአየር ንብረት መለዋወጥና የአየር ሁኔታ መገለጫዎችን እየፈጠረ መሆኑ እንደ መደበኛ ክስተት እየታየ እንደመጣ የዓለም ባንኩ ሳይንሳዊ ጥናት ሪፖርት ጠቁመዋል። ይህ ሪፖርት አክሎም ዓለማችን ከኢንዱስትሪ መስፋፋት በፊት ከነበረው ጊዜ ይልቅ አሁን በሁለት 2 ዲግሪ ሴልሺየስ እየጋለች መሆኗን አስጠንቅቋል። ይህ አዝማሚያ ደግሞ በመሬት ተፈጥሮ ላይ ሊቀለበሱ የማይችሉ መዘዞችን ሊያስከትል እንደሚችል የዓለም ባንኩ ሪፖርት አሳስቧል። በሌላ ዝግጅት የዓለም ባንክን ሪፖርትና ትችት በስፋት ይዤለው መለሳለሁ። አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ድርጅት አዲስ ጸረ ስለላ ሶፍትዌር አወጣ። አምነስቲ ሰሞኑን ያወጣውና ኮምፒውተሩ ላይ በነፃ ሊጭኑት የሚችሉት ሶፍትዌር ዲቴክት የሚባል ሲሆን ኮምፒውተሩ ላይ በሌሎች አካላት እርስዎ ሳያውቁ እየተላኩብዎ የሰፈሩና የተንጠላጠሉ የስለላ ሶፍትዌሮችን እየፈለገ የሚያጠፋ ወይም የሚያቃጥል ነው። ዲቴክት የሚጻፈው ዲ ኢ ቲ ኢ ኬ ቲ ተብሎ ነው። እነዚያ የስለላ ሶፍትዌሮች መንግስታት የማይወዷቸውን ሰዎች ወይም ተቃዋሚዎቻቸውን እንቅስቃሴዎችና ግንኙነቶች ለመከታተል የሚጠቀሙባቸውና በስውር የሚልኩባቸው ናቸው። ዲቴክትን የቀመረው ሲቲዝን ላብ የሚባለው ተቀማጭነቱ ካናዳ የሆነ የቶሮንቶ ዩኒቨርሲቲ የኢንተርኔት ነፃነት ቡድን ሲሆን በዝግጅቱ ውስጥ ኤሌክትሮኒክ ፍሮንቲየር ፋውንዴሽንና ፕራይቨሲ ኢንተርናሽናል የሚባሉ የመብቶች ተሟጋች ድርጅቶች ተሳትፈዋል። አምነስቲ እንደሚለው በዓለም ዙሪያ ያሉ የስለላ ድርጅቶችና ተቋማት የሰብአዊ መብቶች ተሟጋቾችን፣ ጋዜጠኞችንና ዜጎችን ለመሰለል በየዓመቱ እስከ አምስት ቢሊዮን ዶላር እያወጡ ውስብስብ የሆኑ የኮምፒውተር ፕሮግራሞችን እንደሚገዙ፣ እንደሚያሰሩና እንደሚያሰራጩ አምነስቲ ኢንተርናሽናል ይናገራል። እነዚያ የስለላ ሶፍትዌሮች በስካይፕ የሚደረጉ ግንኙነቶችን የሚከታተሉና የሚቀርጹ የሚልኩ የተገልጋዩን ኮምፒውተር የፊት ገጽታና እየሰራ ያለውን ሁሉ ፎቶ እያነሱ የሚልኩ አስፈላጊ ሲሆንም የኮምፒውተሩን ይዘት ሙሉ በሙሉ ገልብጠው የሚሰርቁና የሚያስተላልፉ ናቸው። ከተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ለዛሬ ጤና ይስጥልኝ። በደህና ጽም ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ውድ አድማጮች አብራችሁን እንድትቆዩ በድጋሚ ልጋብዝ። አሁን ቀጥሎ የሚቀርበው ፕሮግራም ባህልና ማህበረሰብ። ባህልና ማህበረሰብ በዛሬ ዝግጅቱ አሉላ ነው። አዘጋጅና አቅራቢው አንድ ቤተኛ እንግዳ ያለውን ነው የጋበዘው። ቤተኛ እንግዳ የሚጣጣሙ አይመስሉም አሉላ አዚያ ተገቢ ነው ያለኸው እንግዲህ ማንን የሆነ የጋበዝከው ማንነቱን ፕሮግራሙን ብታስታውቀን አመሰግናለሁ ሰለሞን እንዳልከው ሁለት የሚጋጩ የሚመስሉ ቃላት ናቸው ተከታዩን እንግዳይን የሚገልጹ አድርጌ የምረጥኩት እንግዳችን ወጣቱ ባለቅኔና ደራሲ በእውቀቱ ስዩም ነው ቤተኝነቱ በማይታለፉ ስራዎቹ ደጋግመን በማግኘታችን እንግድነቱ ደግሞ ከአንድ አመት በፊት ወዲህ ወደ ዩናይት ስቴትስ ብቅ ባለበት ጊዜ ያወያየ ነው። በእውቀቱ በኒውዮርክ ዩኒቨርሲቲ የጣሊያን ትምህርት ክፍል ጋባዥነት ዳግም ወዲህ የመጣበትን ስነ ስርዓት ተንተርሰን ባለፈው የራዲዮ መጽሔት በአጭሩ አውገተነዋል። ታዲያ እንግዳችን ነውና ዛሬም ስነ ግጥምና ስነ ጽሑፍን ይልቁንም የግሉን የመጠበቢያ መንገድ የመጠበቢያ ብዬዋለሁ፣ በምናብ የሚጓዝበትን ጎዳና መልከት ለማድረግ እንሞክራለን። ቀዳሚው ታዲያ ቅን ያደል ለምሽቱ ከተመረጡት በዚህ እንንደርደር ነጋ ነጋ የእግዜር ስውር መዳፍ፣ ልክ እንደ ፓፒረስ እንደ ግብጦች መጣፍ፣ ወይም እንደ ጥንቱ የአባ ጅፋር ምንጣፍ ጨለማውን ስቦ በወግ ሸበለለ። ሰማይ የጠፈራይን ብርሃን ተኳለ። ከዶሮ ጩኸት ውስጥ አዲስ ጎህ ተወልዶ ፍጥረቱ በሞላ ማርያም ማርያም አለ። ነጋ አልጋዬን ሰብሬ አንሶላ ተርተሬ በአዲሱ ጉልበቴ በታደሳ ሞቴ ልኖር ተዘጋጀው፣ ለጣዝማ ቅንጣት ከሚጣፍጥ ሞቴ ትንሣኤ ነዋጀሁ። ነጋ እንደ ምታተኛ ተስፋ ሲያታልለኝ፣ አዲሱ ማለዳ ዛሬን ሞክር ሲለኝ፣ የዛሬው እጣዬ ከትናንት ጣጣዬ የሚለይ መሰለኝ። ወጋችን ሥነ ጽሑፍ ለዛው ሥነ ግጥም ነው እና ከዚህ ቀደም ለቅምሻ ያህል የተሰማን ቢሆን በሚከተለው ወግ አባዥነት ተከታዩን ደግሞ እናጣጥም። ትዝታን ባጎበር በንጹሕ ክፍል ውስጥ በላባ ፍራሽ ላይ እንኳን ሲተኙበት ግልገል ሱሪ አውልቀው ገና ሲያዩት ብቻ በእንቅልፍ የሚያጠምቀው እዚያ ላይ ተኝቼ ምቾቴን አጣለው እንደ ጠላ ብቅል ገለበጣለው። በአጭር ቁመትና በጠባብ ደረት ውስጥ ማደር እየጠላው እንደ ሉባንጃ ጢስ ክፍሉን እየሞላው። ብለጠጥ ብሰፋ ምቾት ዳናው ጠፋ፣ ረፍት ደብዛው ጠፋ። ይብላኝ እንጂ ለእኔ ይብላይ ለክንዶቼ፣ ይብላኝ እንጂ ለእኛ ሌቱ ምን አለበት ኮከብ አቅፎተኛ። ረሳሽ ፈልጌ ላወጣሽ ከደሜ ፎቶሽን አውድሜ ጽኑ ሐውልትሽን ዶጋመድ አድርጌ ላወጣው ከደሜ ደምሽን ጠርጌ ልረሳሽ ፈልጌ ጸረ ቢምቢ አጐበር ካልጋው በስትራስጌ የተንጠለጠለው አሁን ካልጠፋ ነገር ከቀሚስሽ ጋር ምን አመሳሰለው? ተዘግቶበት መስኮት፣ ተከርችሞበት በር ተጠምዶ ጠበቀኝ ትዝታሽ ባጐበር ምቾቴን ያጣሁት ለካ ለዚህ ነበር። በአጭር ቁመትና በጠባብ ደረስ መኖር እየጠላ መጠቅ ያለ ጥልቀት ያለውን ሀሳብ ቀላል በሆነ ዘይቤ የማቅረብ ችሎታ ይመስለኛል። የተለየ መስህብ የሚሰጠው አንድም ስለምትጽፈው ነገር የቀረበ እውቀት መኖር፣ ሌላም ከሰዎች ጋር በቀላሉ ያን የሚጻፍለትን ርዕስ የማዛመድ ችሎታ ነው። እና አዲስ በሚጽፍም ሰው ሀሳብ ሊሆን ይችላል፣ በታዳሚም ስሜት ሊሆን ይችላል። እንዴት ነው ያን የምታሳካው? ሂደቱን አይደለም ማጠያቂ። ያ መንገድ እንዴት ፈጠርከው? ከዚህ በፊት ያነሳን አይመስለኝም። ብዙ የስነ ጽሁፍ ስራዎችን የሚመለከቱ ጭብጦች አንስተናል። ትልቅ ሀሳብ፣ ቀላል አቀራረብ፣ ሁልጊዜ የምደምምበት ነው። ስለ ጉዳዩ ብዙ ማወቅ ብቻውን በቂ አይደለም፣ ና እንዴት ነው የምታደርገው? በአንድ በኩል በልማድ የሚመጣ ይመስለኛል። በልማድ ስለ አንተ አሁን እንዴት መጠየቅ እንዳለብህ፣ እንዴት ማወያየት፣ ማውጋት እንዳለብህ ከብዙዎቻችን በላይ በተሻለ መንገድ ትችላለህ፣ ምክንያቱም አእምሮህ በዛ መንገድ የተቃኘ አይንህ አእምሮህ በዛ መንገድ የተቃኘ ይመስለኛል። እኔም ደግሞ ሳላውቀው ማለት ነው እንግዲህ ያው ነገረኝነት ቃልን ከቃል ጋር ማሳካት ያው፣ በልማድ በልምምድ እና ደግሞ በጥረት ያመጣሁት ይመስለኛል። ጥረት ቢታከል እስማማለሁ። ቀልዳ ቀልድ ለዛ የማዋዛቱ የተፈጥሮ ችሎታህ ሊሆን ይችላል። ይህን የምጠይቅህ ቀደም ብዬ እንዳልኩት ብዙ ሰዎች ያንተን ስራ ካነበቡ ከተከታተሉ በኋላ እወደዋለሁ ላይ ሊያቆሙ ይችላሉ። ግን የሚቀጥለውን ጥያቄ ካነሳህ አንድም ሀሳቡ አስደምሞ ከሆነ በጣም ግዙፍ ሀሳብ ግን ማንኛውም ሰው በቀላሉ የሚረዳው ወዲያውም ደግሞ ከራሱ ጋር የሚያዛምደው አድርገህ ስታቀርብ ያ ይመስለኛል ውበቱም ሌሎችንም እንዲሳቡ የሚያደርገውና ጥረትን ትልቅ ቦታ ሰጠዋለሁ እንዳልከው የተፈጥሮ ነገርም ያንን ያህል ሚና ይኖረው ይሆናል። በምን መንገድ ትቀርባለህ? አዲስ ርዕስ ስታገኝ ሀሳብ ውስጥ ሲያጭር ልጽፍ የምትፈልገው ነገር ስትነሳሳ የበውቀቱን የአጻጻፍ ዘዴዎች በስርቆት ብታጋራል። ምናልባት ጥናት ሊያስፈልግህ ይችላል። ስለዛ ጉዳይ የተጻፉ የተነገሩ ነገሮችን ብዙ መመርመር ሊያስፈልግህ ይችላል። እንዴት ነው የምትቀርበው? አንድ እንግዳ ርዕስ ላይ ጫር ያለ ሀሳብ ሲመጣብህ፣ ልሞክረው። አንድ ደራሲ አንድ ገጣሚ በህይወቱ በጣም የሚወሰውሱት የተወሰኑ ሀሳቦች የተወሰኑ ጭብጦች ያሉት ይመስለኛል። የማያመልጣቸው ለምሳሌ አንዱ ስለ ብቸኝነት ብዙ ሊገልጽ ይችላል። ለምሳሌ ዮሐንስ አድማሱ እንደሱ ይመስለኛል፣ በብቸኝነት ላይ ብዙ ተቀኝቷል። አንደኛው ስለ ተስፋ ሊጽፍ ይችላል። አንደኛው ስለ ሀገር ፍቅር የወፍታዬ ንጉሴ ያደረጉት እንደነበረው እና የተወሰኑ ጭብጦች የአንድ ደራሲ ሱስ ይሆናሉ። በተለያየ መንገድ በተለያየ ቅርጽ ይሞክራቸዋል። እኔም እንደዛ የማደርግ ይመስለኛል። አንዳንድ አንደኛውም በአንደኛው ቅርጽ ወይ በቀልድ ብዬዋለሁ፣ ወይ በግጥም ብዬዋለሁ፣ ወይ ደግሞ በገጸ ባህሪ በኩል ልፈትሸው ሞክሬያለሁ። ስለዚህ የግጥም መንፈስ ካለ ወይም ድርሰት መንፈስ የሚያነሳሱኝ ሀሳቦች፣ ቅርጾች ሲገጥሙኝ ጽፋለሁ ብዬ ስፋለሁ። በእውቀቱ አሁን ቀደምት ጸሐፍትን ዮሐንስ አድማሱን የፍታሐ ንጉሴን አንስተሃል። በዝንባሌም ደጋግሞ የጎበኟቸውን ጭብጦች ተመልክተሃል። የበእውቀቱ ስሶች ወስዋሾች በጭብጥ ደረጃ የምታተኩርበት አለ በስራዎቹ የተለያዩ ርእሶች ላይ አይቻለሁኝ ጎላ ብሎ የመጣው የትኛው ይሆናልን እርግጠኛ አይደለሁም። አንተ ራስህን መልሰ መላልሰ ስትሄድበት የምታገኘው ጭብጥ አለ ማጥናት ያለብኝ ይመስለኛል። የበለጠ ከእኔ ይልቅ የሚከታተል የደራሲ የሚያውቀው ይመስለኛል። ምክንያቱም እንደ ደጋገምክ ሳታውቀው ነው እንደ ተመላለሱ። ሱስህ እንደሆነ ብታውቀው ልታመልጠው ትሞክራል። ማምለጥ ካለብህ ነው። አዎ፣ ግን ከደራሲው ይልቅ የበለጠ አንባቢው እዚህ ጉዳይ ላይ ወይ ችክትላለህ፣ ወይ ደግሞ ትወደዋለህ ብሎ እንትን ይላል። የሆነ ቦታ ላይ ያገኘሃል እና ባለስሜ ብጽፍም የሆነ ቦታ በቀጥሉ ይመስላል ማለት ጀምራለ ደግሞ የገሌ ጽሁፍ ይመስላል ብሎ ሰው መተንበይ የሚችለው በእነዚህ ፍንጮች ነው፣ እና ይህኔን ሱስን አላገኘውስን አላወቀውም ማጥናት አለብኝ። በጥናቱ ባይሆን አግዛሃለሁ። የአጻጻፍ መንገድህን በተመለከተ ቅድም እንዳልከው ስም ባይጻፍበት መለየት እድል ያለኝ ይመስለኛል። በጭብጥ ደረጃ ግን ምናልባትም ብዙ ርሶችን ብዙ ጭብጦችን ነካካ ይሆናል። ያገኘው አይመስለኝ። የሌላ ጊዜ ቀጠሮ ርእስ እናድርገው። በጣም መልካም። ከዚህ ቀደም አንስቼ ይልሃለሁ ስራ ከራሱ ባህል ከሚኖርበት ምንጭ ሲቀዳ የሚኖረውን ልዩነት አንዳንድ ጊዜ ሌላ በአድ እንግዳ ዓለም ውስጥ ሲገባ የሚነጥፍበትን ወይም ደግሞ እንደ ልብ የማይጻፍበትን ሁኔታ በመጠኑ ነካክተናል። መላልሰህ ወደ ውጭ የመውጣት እድል ስለገጠመ እኔም አንተም የምናውቃቸው ኪነ ጥበብ አፍቃሪ በተለያዩ መንገድ ጥበቡን የተካኑ የኪነ ጥበብ ሰዎች ያሉበትን ቦታ ወዳጆችም ስላሉ ከእነሱ ጋርም ብዙ ጊዜ የማሳለፍ እድል ስላለ ምን ትታዘባለህ? በትልልቅ ስራዎቻቸው የሚታወቁ በኢትዮጵያውያን የኪነ ጥበብ ሰዎች በባዕድ ዓለም የመኖሩ ግዴታ ውስጥ ሆነው ነገር ግን ከጥበቡ ላለመራቅ ሲጥሩና ስራዎቻቸውንም በቻሉበት መንገድ ሲሞክሩ የምታያቸው ጋር ምን ትታዘባለህ? አሁን እነሱ የማይጠይቁ ጥያቄ ነው ይሄ። በጣም ልክ አሜሪካን ሀገር እየኖረ አንድ ሰው ወይም ካናዳ ውጭ ሀገር እየኖረ ባለመደው የአየር ጠባይ ውስጥ ሲስተም ውስጥ ገብቶ የእንጀራ ስራ እየሰራ ደግሞ የመንፈሱን ድርሰት ለመጻፍ ወይም መጽሐፍ ለማሳተም የሚሞክር ሰው ሳገኝ እጅግ በጣም ነው የሚደንቀኝ። እነዚህ ከማደንቃቸው ሰዎች መካከል አንደኛው አንተ የምታውቀው አዳም ረታ ይመስለኛል። ባዕምሮ ያለው እሺ። በጣም አዳም ከወጣ በኋላ ልክ እንደ ብዙዎቹ እስከ ድርሰት ጋር አልተሰና አልተሰና ተሰና። ፈጽሞ ድርሰት አልሸኘውም። ብዙ ማምረት ችሏል። በብዛትም የቅርብ ጊዜ ስራዎችን የማንበብ እድል ነበረ። ልክ ነው አዎ። አጻጻፉም መንገድ ዘይቤውም ጭምር ነው እየረቀቀ የተለየ ዘይቤ እየተላበሰ የመጣው በትክክል። አዳም ያው ቅድም ያልነው ነገር ምሳሌ አዳም የራሱ የሆኑ ሱሶች አሉት። አሁን እንዳንባቢ ታውቀዋለህ፣ ታውቀዋለህ ይህ አዳም ነው ብለህ በጭፍን የምደርስበት ነገር አለ። ዞሮ ዞሮ አዳም በቃ ይህንን ማሸነፍ ችሏል። እኔ ከሀገር ስትርቅ ከሙያም ትርቃለህ። ደራሲ ሆኖ ወጥቶ ደራሲ ሆኖ የቀጠለ ዘፋኝ ሆኖ ወጥቶ ዘፋኝ ሆኖ የቀጠለ ብዙ አታገኝም። ብርቅ ነው። ለምን እንደማይሆን ይገባኛል። አሁን የሀገሩና ኗኗሮ ዜቤ ሳየው አያፈናፍንም። አዳም ያን ማሸነፍ ችሏል እና ሌሎችም እንደዚሁ የእሱን አርያ መከተል የሚችሉ ሰዎች ቢመጡ ደስ ይላል። ከዚህ በፊትም እየተነጋገርን ይመስለኛል ጋሽ ስባት ገብረ እግዚአብሔር ተናገሩ ተብሎ የሰማሁት አባባል አለ። ምንድን ነው የሚለው? አንድ ደራሲና አንድ ከንቲባ ስራ ሰሩ ከተባለ በራሳቸው ህዝብ መሀል በእግራቸው መንሸራሸር አለባቸው፣ አለበለዛ ስራቸውን እየሰሩ አይደለም የሚለው በጣም አምንበታለሁ። ስለዚህ ባይመችም ግን እንደ አንድ የጸሐፊነት ተልእኮ በራስ ሀገር ውስጥ መኖር ግዴታ ነው ብዬ አስባለሁ። ያን አየር እየማጉ ውሀውን እየተጎነጩ ኑሮውን እያሸተቱ የሚመጣው ይለያል። ነው የምትለው? ይለያል። ያ የግዴታ ነው ብዬ አስባለሁ። ይህን መርህ እስከ መቼ ድረስ እንደምከተለው ባላቅም ጥያቄውን ማንሳቴን አሁን አስታወስከኝ። ከሀገር ወጥቶ ሊሰራ የሚችል ሊቀጥል የሚችል ህይወትን በተመለከተ ባነሳንበት ምንጭን ምለቅ አይመስልም የሚል ስሜት ነው ያንጸባረቀው። ተመልሰህ ያጅ ነህ በጥቂት ሳምንታት። አዎ ከአንድ ከሁለት ሳምንት በኋላ እመልሳለሁ። እኔ በእውቀቱ፣ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር በአንተ ቋንቋ ልጠቀም ነው ሽርፍራፊ ታሪኮች በሚል በርካታ ጽሁፎችን ጽፈሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የሚያስታውሷቸው ይዘዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ግና ብዙ ስራዎችንም እንደምናይም ነው የምንነጋገረው። ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ እናወራ፣ እንደ ጸሀፊም እንደ አንባቢም ዛሬ ያለውን የስነ ጽሁፍ አዝማሚያ በስነ ግጥሙም በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ ትዝብቶች ያንተ ዘመን ጸሐፊዎች ከአንተ ከቀደሙት፣ ከዚያም ከነሱ በፊት ከነበሩት ቅድም እናነሳሳቸውን አንጋፋዎቹን፣ አሁን ያነሳቸውን አዲስ አለማየሁን፣ ዮሐንስ አድማሱን፣ የጥንቱን የፍታሄ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የቁላ ስራ እምትላቸው እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። የአማርኛ ጽሁፍ እየተዳከመ የመጣ ይመስለኛል ነው ያለው። በእውቀቱ ለምን ብዙ መጽሐፍ ከቻለ ባህሩን በምኖር ከሚያውቅ ሰው ሲመጣ ከራሱ በላይ በሆነ ምክንያት ማየት ከሚችል ምላሹን መስማት የሚያጓጓ ይመስለኛል። ሁሉን የሚያስረው ሰዓት አደለ። በትልቁ ርዕስ በዚህ ርዕስ ባነሳ ነው ላይ የሚኖረንን ቆይታ ሰፋ ያለውን ወግ በቀጠሮ ልናሳድር ነው። በሁዱ የራዲዮ መጽሔትም አጠር ያለም ቢሆን ደርዝ ያለው ወግ ይጠብቃችኋል። ለአሁኑ ግን እንግዳይን በእውቀቱ ስዩምን ወጣቱን ባለቅኔ ለጊዜው አመሰግናለሁ። ጊዜ ርስት ነው። ዝግጅታችን ይቀጥላል። የባህል መድረክ የባህልና ማህበረሰብ እንግዳውን በእውቀቱ ስዩምን ግጥሞቹን አድምጬ እውነትም ብያለሁ። ሁለቱንም እናመሰግናለን። አንድ ዘገባ ይቀረናል። በአፍሪካ ሀገሮች መካከል ነፃ የንግድ ቀጠና መመስረት የተያዙ ጥረቶች ከባድ ፈተናዎች የተጋረጡባቸው መሆናቸው እየተነገረ ነው። በዚህ ጉዳይ ላይ ለመወያየት የአፍሪካ የንግድ ሚኒስትሮች አዲስ አበባ ላይ ጉባኤ ተቀምጠዋል። ማርት ቫንደር ቮልፍ ከአዲስ አበባ የላከችውን ዘገባ ትዝታ በላቸው ታቀርባለች። የአፍሪካ መሪዎች ከሶስት ዓመታት በፊት በመላ አህጉሪቱ የንግድ ነጻ ቀጠና እንደ አውሮፓ አቆጣጠር በ2017 እንዲመሰረት ተስማምተው ነበር። ለዚህ ነጻ የንግድ ቀጠና መመስረት አስፈላጊ የሆኑ የፖሊሲና ተቋማት ግንባታዎች በዚህ በያዝነው ዓመት ሁለተኛ አጋማሽ እንዲጀምሩ ታቅዶ ነበር። ሆኖም ተግባራዊ እንቅስቃሴው መዘግየት ይታይበታል። የአፍሪካ ሕብረት የንግድ ማህበራት ኮሚሽነር ፋጡማ ሃራም ሀኪል የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ሲኤፍቲኤን ለመመስረት ገና ብዙ ስራዎች ይቀራሉ ሲሉ ለሚኒስትሮቹ አስረድተዋል። የአህጉራችን ወቅታዊ እድገት መሰረቱ ጥልቀት የሌለው በሸቀጦች ምርትና ንግድ ዙሪያ ያተኮረ ነው። በዚህ የተነሳ ሁሉን አቀፍ የምጣኔ ሀብት እድገትን በተለይ ድህነትን ለመቀነስና ስራ ለመፍጠር የሚያስችሉ ዘርፎችን ያቀፈ ባለመሆኑ የረጅም ጊዜ ዘላቂነት የማይኖረው ነው። የአፍሪቃ ምጣኔ ሀብት በቅርብ ጊዜያት በማደግ ላይ ይገኛል። ሆኖም የአገሪቱ ህዝቦች አሁንም በድህነት ኑሯቸውን በመግፋት ላይ ናቸው ብለዋል። በአፍሪካ አገሮች መካከል የሚደረጉ የንግድ ልውውጦች በእጅጉ የተዳከሙ ናቸው። በሌሎች አህጉሮች የእርስ በርስ መናገድ በስፋት ሲታይ፣ አፍሪካ አሁንም የውስጥ ለውስጥ ንግድ ድርሻዋ ከ አስር እስከ አስራ ሁለት ከመቶ ብቻ ነው። ለዚህም ነው የአፍሪካ ህብረት ሲኤፍቲኤ ነጻ የንግድ ቀጠናን በመፍጠር የንግድ ልውውጡን በእጥፍ ለማሳደግ እቅድ ያወጣው። ያም ሆኖ ሀያ ከመቶ የንግድ ልውውጥ አሁንም ቢሆን በእጅጉ አናሳ ነው። ለምሳሌ ያህል በአውሮፓ አገሮች መካከል ያለው የእርስ በርስ ትብብር ስልሳ ከመቶ ሲሆን፣ የሰሜን አሜሪካ ሀገሮች የንግድ ልውውጥ አርባ ከመቶ ነው። ሲኤፍቲኤ የአፍሪካ ነጻ የንግድ ቀጠና የአህጉሪቷን ገበያ ተወዳዳሪነት ይጨምራል የሚል ተስፋ ተጥሎበታል። ነፃ የንግድ ቀጠና መመስረት ግን ከባድ ፈተናዎች የተጋረጡበት ነው። ካሌ ሻላትቪዬ የናሚቢያ የንግድ ሚኒስትር ጉባኤውን መርተዋል። የመሰረተ ልማት እድገታችን በእጅጉ ያነሰ ነው። መንገድ በምድርም በሰማይም በውሃም ጭምር ከሌለ ደግሞ መገናኘት አይቻልም። ቁልፉ ጉዳይ ይሄ ነው፣ መሰረተ ልማት ንግድን ያቀላጥፋል። ሌላው ጉዳይ ደግሞ አፍሪካውያን እንደልባቸው ከሀገር ወደ ሌላ ሀገር መንቀሳቀስ አይችሉም። በፖሊሲው ጉዳይም ቢሆን ተመሳሳይ ሁኔታዎች ይታያሉ። ሁሉም ቤቱን ዘግቶ ሲያጨበጭብ ነው የሚውለው። የጉምሩክ ፖሊሲዎች መቀናጀት ይገባቸዋል። የንግድና ኢንዱስትሪ ፖሊሲዎችም እንደዚሁ ሊሻሻሉ ወይም ክለሳ ያሻቸዋል። የአፍሪካ ምጣኔ ሀብት እድገትና የነፃ ንግድ ቀጠናዎች ላይ የሚታዩ ፈተናዎች እነዚህ ብቻ አይደሉም። መደበኛ ለሆኑ የምጣኔ ሀብት እንቅስቃሴዎች ግብር የማያስገቡ ኢመደበኛ የምጣኔ ሀብት አምዶች ሰፊ ናቸው። በሚገባ ቋንቋ አየር ባየር፣ ጉልትና በግ አራጅን የመሳሰሉ የሸቀጥና የአገልግሎት ዘርፎች ላይ ቀረጥ የመሰብሰብ አቅም አልተገነባም። የአፍሪቃ ትልቁ ምጣኔ ሀብት የናይጄሪያ የንግድ ሚኒስትር ኦሎሸጉን ኦሎቶይን አናንጋ ነጻ የንግድ ቀጠናዎች መመስረት ለአፍሪቃ ምጣኔ ሀብት የደም መዘዋወሪያ ቧንቧ አይነት አስፈላጊ ነው ይላሉ። በአፍሪካ የንግድ ቀጠናዎችን መመስረት ቀለል ሊል የሚችለው ከታሪፍ ውጭ ያሉ የንግድ ማነቆዎችን ማስወገድ ሲቻል ነው። ይህ ደግሞ የንግድ አውታርን መዘርጋት፣ የንግድ ወጪን መቀነስና ሸቀጦች ከአንድ አገር ወደ ሌላው ሀገር እንዲሸጋገሩ ማሳለጥን ያካትታል። ለዚህ ነው ግልጽና ለመረዳት የሚያስችሉ የንግድና የታሪፍ ፖሊሲዎች የሚያሹት። ሲኤፍቲኤ ነጻ የንግድ ቀጠና በአፍሪቃ እንዲመሰረት የዓለም የንግድ ድርጅት ደብልዩቲኦ እገዛ በመስጠት ላይ ነው። በአፍሪቃ ነጻ የንግድ ቀጠና ለመመስረት የንግድ ማሳለጥ ስራዎች እንዲስፋፉ ብሎም የንግድ ስራዎችን ለማከናወን የሚያስፈልገው ወረትና የመንቀሳቀሻ ወጪም እንዲቀነስ የአቅም ግንባታ እገዛዎችን የዓለሙ የንግድ ድርጅት ይሰጣል። የዓለም የንግድ ድርጅት ስራ አስኪያጅ ሮቤርቶ አዝቬዶ ሲኤፍቲኤ ነጻ የንግድ ቀጠናን በስራ ላይ ማዋል ረጅም ጊዜ የሚፈጅ ስራ መሆኑን መረዳት ይገባዋል ብለዋል። አሕጉሪቷን በነጻ የንግድ ግንኙነት ማስተሳሰር ከተቻለ በዓለማችን ትልቅ ከሚባሉ የፖለቲካ ኤንተርፕራይዞች አንዱ ይሆናል። ድንበርን አስምሮ ገፋኸኝ ልለፍ አትለፍ መባባል ማንንም አይጠቅምም። የአፍሪቃ አገሮች በተለያዩ ክፍሎች የንግድ ቀጠናዎችን ሲመሰርቱ ይታያል። የደቡብ አፍሪካ አገሮች ሴደክ፣ የምዕራብ አፍሪካ አገሮች ኤኳስ የምስራቅ አፍሪካ ሀገሮች ማህበርም እንዲሁ አህጉራዊ ግቡን ለማሳካት መዳረሻ ተደርገው ቢወሰዱም ፈተናዎችና ቀዳዳዎች ብዙ ናቸው። ዝግጅቶቻችን አችን ሊጠናቀቁ ጥቂት ሰከንዶች ይቀራሉ። አንዳንድ አጠራጣሪ ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ1314 ሳንቲም ተመንዝሯል። 2137 ሳንቲም ማለት ነው። የመሸጫ ዋጋ 1 ዶላር ካለው 20 ብር ከ03 ሳንቲም ወይም 0 ይሰጦታል። የመግዣ ዋጋ ደግሞ 1 ዶላር የሚፈልጉ ከሆነ 20 ብር ከ23 ወይም 20 ብር ከ24 ሳንቲም መክፈል ይኖርቦታል። የአየር ሁኔታን ካየን ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 21፣ ዝቅተኛው 10 ዲግሪ ሴልሽስ ይሆናል። በኢትዮጵያ ዝቅተኛው የመቀሌው 9 ዲግሪ ሴልሽስ ነው። ከፍተኛው ደግሞ የሰመራውና የጋምቤላ 33 ዲግሪ ሴልሽስ ይሆናል። በነገራችን ላይ ታሪክን መለስ ብለን ካየን ፕሬዚደንት ጆርጅ ቡሽ የዩናይትድ ስቴትሱ ትልቁ ማለት ነው 28,000 የአሜሪካ ወታደሮች ወደ ሶማሊያ እንዲዘምቱ ያዘዙት በዛሬዋ ዕለት በ1985 ዓ ም ነበር። የዛሬ 22 ዓመት ማለት ነው። ልክ የዛሬ 37 ዓመት በ1970 ዓ ም ማለት ነው የመካከለኛው አፍሪካ ሪፐብሊኳ ዣን ቤደል ቦካሳ ራሳቸውን አጼ አድርገው ሰየሙ። ቻይና የዛሬ ሕገ መንግስቷን ያጸደቀችውም የዛሬ 25 ዓመት በዛሬዋ ዕለት ነበር፣ ኅዳር 25 ቀን። ክቡራትና ክቡራን አድማጮች እንግዲህ ልንሰነባበት ነው። ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የመራለን ቴሊ ላይም ባክ ነው። ቴክኒሻኑ እንደዚሁ በስቱዲዮ ይገኛል። ኬት ሆልምስ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ።